በኢትዮጵያ በተለይ ትላልቅ ከተሞች ውስጥ አልፎ አልፎ በነዳጅ እጥረት ሳቢያ ተሽከርካሪዎች እና የላምባ ጋዝ ሸማቾች ሲኮለኮሉ የሚስተዋልበት ጊዜ እንዳለ ይታወቃል። አሁን በቅርቡ የነዳጅ ጭማሪ በመደረጉ ሁኔታውን ለመቃኘት ዳሰሳ አድርገናል። በቅድሚያም በኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ ሁኔታውን የሚገልጹልን አቶ ታደሰ ኃይለ ማርያም የነዳጅ አቅርቦቱ ሰፕላይ ቼን ላይ ተዋናይ የሚሆኑት አካላት ብዙ ናቸው እና ሀገራችን ነዳጅ የምታስገባው በሁለት በኩል ነው። አንዱ በጅቡቲ በኩል ቤንዚን፣ በተወሰነ ደረጃ በሱዳን በኩል ነው የሚገባው እና ትራንስፖርት ሲስተማችን በመኪና ነው የሚጓጓዘው። ስለዚህ ካለው ርቀት አኳያ እና በመኪና ከመጓጓዙም ጋር ተያይዞ ቀናትን ይፈጃል። ስለዚህ አንድ መጠነኛ እክል እንኳን መንገድ ላይ በሚገጥምበት ጊዜ አቅርቦቱ በተወሰነ ደረጃ መስተጓጎል ይታይበታል። በተለይ አዲስ አበባን የወሰድ እንደሆን አዲስ አበባ ውስጥ ብዙውን ጊዜ ነዳጅ እጥረት አለ ተብሎ የሚታሰበው ነዳጅ በማጠሩ ወይንም በመጥፋቱ ብቻ አይደለም። አዲስ አበባ እጅግ በጣም ሰፍታለች። አሁን በጣም ትልቅ ከተማ ነው። ግን ከከተማው እድገት ካሉት ተሽከርካሪዎች ብዛት አንጻር ሲታይ ያሉት ማደያዎች በጭራሽ በቂ አይደሉም። ማስተናገድ የማይችሉ ናቸው። በአዲስ አበባ ከተማ አንዱ ከሆነው ነዳጅ ማደያ ስሙን መግለጽ ያልፈለገው አስተናጋጅ በጉዳዩ ዙሪያ ለማድቤት የጋዝ ፍጆታን ጨምሮ የሚገልጽልን ቤንዚን ላይ አንድ ብር ከ30 ሳንቲም ነው የጨመረው። ናፍጣሪ ደግሞ አንድ ብር ከ02 የጨመረው ያው ለጊዜው ምንም ለውጥ የለም። ያው ሰው እንደ በፊቱ ነው የሚቀዳው። እንግዲህ ወደፊት ይቀን ሲጨምር መገመት ባይቻልም አሁን ለጊዜ ያለው ግን ያው በፊቱ ግለሰብ ለግለሰብ ከሆነ በብዛት ቤንዚን ነው የሚሸጠው። ናፍጣ ያው ለድርጅቶች ምናምን ነው የሚሸጠው። ስለዚህ ድርጅት ነው ማለት ነው ናፍጣ እና በብዛት የምንሸጠው ለቤንዚን ነው ማለት ነው። እንግዲህ ያው በተለምዶ አንዳንዴ ወር መጨረሻ አካባቢ የሚከሰት ነገር ነው እና ወይ ይጨምራል ተብሎ ነው ወይም ነዳጅ ጥረት ሊከሰት ይችላል በሚል ስጋት ሁሉም ሰው ነዳጅ መቅዳት ይፈልጋል። በዛ ሰዓት ነው ወረፋ በየቦታው የሚሆነው። ወር መጨረሻ አካባቢ እንደዚህ አይነት ነገሮች የተለመዱ ናቸው። ወይ ቤንዚን ይጨምራል ይባላል፣ ወይ ቤንዚን ሊጠፋ ነው ተብሎ፣ በዛ ምክንያት ሁሉም ሰው መቅዳት ስለሚፈልግ በዛ ምክንያት የተነሳ ነው ወረፋ የሚበዛ። እንዲሁ ከሌላኛው ቤንዚን ማደያ ስማቸውን ያልገለጹልኝ ስራ አስኪያጅ አዎ እንግዲህ ለረጅም ጊዜ ተመሳሳይ ዋጋ ሽያጭ ሲቀርብ የነበረ ቢሆንም አሁን ደግሞ እንደምናየው ዋጋ በእያንዳንዱ አንድ ብርና ከዛ በላይ ጭማሪዎች ታይተዋል። እንግዲህ ኢኮኖሚ ላይ የሚያመጣውን ጫና እንግዲህ አብረን የምናየው ይሆናል። እንግዲህ በየሰው በላይ እኛ ካለን ልምድ ምንድ ነው ብዙ ጊዜ ቤንዚሉ እንደሚጨምር ሲታወቅ ከመጨመሩ በፊት ያሉ ቀኖች ላይ ሰው ያው ትንሽ ፍራንክም ለማትረፍ ሲል ይሰለፋል። አንዱ አንዱን እያየ ይሰለፋል። አሁን ግን ሁላችንም የሚሰማነው ያው ከተቀየረ በኋላ ስለሆነ መሰለፉም የመጣ ነገር ስለሌለ የእኛን ብዙ አላየንም ማለት ነው። ጌታቸው ተድላ ለጊዮርጊስ ለዶቼቬላ ሬዲዮ ከአዲስ አበባ